ድርድር ለመጀመር እየተዘጋጁ ያሉት ገዢው ኢህአዴግና ሀገር አቀፍ ፓርቲዎች ከመካከላቸው ሶስት ቋሚ አደራዳሪዎችን መርጠዋል። የድርድሩን አጀንዳ የሚያደራጅ ኮሚቴም አቋቁመዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ አለው። የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተሰኘው ሰነድ ላይ የሚያደርጉት ውይይት በመጠናቀቁ ነው ኢህአዴግና አገር አቀፍ ፓርቲዎች ወደ ቀጣይ ጉዳዮች የገቡት። በዚህ ሰነድ ከተጠቀሱት ነጥቦች የበለጠ ጊዜ የወሰደው ደግሞ የአደራዳሪዎች ጉዳይ ነው። ሶስተኛ ወገን በአደራዳሪነት መሳተፍ እንዳለበት የጠየቁ ፓርቲዎች በአንድ ወገን፣ በራሳቸው በፓርቲዎቹ እንዲመራ የሚፈልጉት ደግሞ በሌላ ወገን ሆነው ያለ ስምምነት ሳምንታትን አስቆጥረዋል። ራሳቸውን ስድስቱ በማለት የሚጠሩትና ሌሎች ፓርቲዎች ሶስተኛው ወገን በአደራዳሪነት እንዲሳተፍ ሲጠይቁ ኢህአዴግና ሌሎች ደግሞ በራሳቸው በፓርቲዎች እንዲመራ አቋማቸውን ሲገልጹ ቆይተዋል። ከስምምነት የተደረሰውም ራሳቸውን ስድስቱ በማለት ከሚጠሩት ፓርቲዎች ከሰማያዊ በስተቀር አምስቱ ልዩነታቸውን አስመዝግበው በድርድሩ ለመቀጠል በመስማማታቸው ነው። ቋሚ አደራዳሪ ከፓርቲዎቹ መካከል እንዲመረጥ መግባባት ላይ የተደረሰውም ይህንኑ ተከትሎ ነው። እነሆ ፓርቲዎቹ ከትናንት በስቲያ ሚያዝያ 11 ባደረጉት ስብሰባ ሶስት ቋሚ አደራዳሪዎችን መርጠዋል። ምርጫው በሚስጥራዊ ድምፅ አሰጣጥ የተካሄደ መሆኑን የመያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ገልጸዋል። ዋና አደራዳሪ ከመያድ፣ ሁለተኛው ከኢዴፓ፣ ሶስተኛው ደግሞ ከአትፓ መመረጣቸውንም አመልክተዋል። ዋና አደራዳሪ አቶ አሰፋ ሀብተወልድ ወይም ሊቀመንበር ሰብሳቢ እንደማለት ነው። አቶ አሰፋ ሀብተወልድ የመያድ ተቀዳሚ ምክትል ፕሬዝዳንት ተቀዳሚ ምክትል ፕሬዝዳንት ነው። በፓርቲ ስልጣን ናቸው። ሁለተኛ ወይም ተቀዳሚ ምክትል አደራዳሪ ደግሞ አቶ ዋዚሁን ተስፋዬ የዴፓ አስፈጻሚ ኮሚቴ አባል ነው። ሶስተኛ አደራዳሪ ማለት ምክትል ማለት ነው። አቶ አለማየሁ የአፋ ወይም የአዲስ ራዕይ ትውልድ አዲስ ትውልድ ፓርቲ ሊቀመንበር ናቸው። ይህ ምርጫ በሚካሄድበት ጊዜ በጣም በሰከነ መልኩ ነው የተደረገው። በድርድሩ ሰነድ ላይ የሚደረገው ውይይት በመጠናቀቁም አጀንዳ የማደራጀት ስራ ኮሚቴ በማቋቋም ጭምር መጀመሩንም አቶ ሙልጌታ ተናግረዋል። ቋሚ አደራዳሪ ከተመረጠ በኋላና አጀንዳ የሚያደራጅ ሶስት ቁጥር ያለው ኮሚቴ ያቋቁመናል። ሌላ ደግሞ መቼ በዛው ዕለት እሮብ ማለት ነው። እረቡ ያቋቋም ነው አቶ መላኩ መሰለና አቶ ገብሩ ከገዢ ፓርቲ ደግሞ አቶ አስመላሽ ሶስቱ አጀንዳ አደራጅ ሆነው ተመርጠዋል። በቋሚነት ሚዲያውንም ጭምር አብረው ሚሰሩ። ፍቃድ ሰጥቷል። ቤቱ ቀጣይ የሚሆነው ምንድን ነው? በዚህ አስራ አምስት ቀን ከአስራ አንድ ጀምሮ ማለት ነው። ባሉት አስራ አምስት ቀናት አጀንዳዎች ተካተው ይገባሉ። ለእነዚህ ለአጀንዳ አደራጅ ኮሚቴ ይደርሳል። አጀንዳ አደራጅ ኮሚቴ አጀንዳውን አደራጅቶ ለክቡር ሰብሳቢ ሲሰጥ ክቡር ሰብሳቢ ይሄ መጠናቀቁን ካረጋገጠ በኋላ ፓርቲዎችን ይጠራል። ጀምሮ ማለት ነው። ፓርቲዎቹ በአጀንዳዎቹ ላይ ከተስማሙ በኋላ ዋናው ድርድር እንደሚጀመርም የመያድ ምክትል ፕሬዝዳንት አብራርተዋል። በኢህአዴግና በአገር አቀፍ የተቃዋሚ ፓርቲዎች መካከል ድርድር የሚካሄደው በፌዴሬሽን ምክር ቤት አዳራሽ እንደሆነም ተገልጿል። መድረክና ሰማያዊ ፓርቲ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ